የኮንሶ አለመረጋጋት አሁንም እንደቀጠለ መሆኑን በዋትሳፕ ጥቆማ የላኩልን አድማጭ የመንግስት ወታደሮች ከተማዋን ተቆጣጥረው ደስ ያላቸውን ያስራሉ፣ ይገርፋሉ፣ ከፈለጉም ይገላሉ ይላሉ። ባለስልጣናቱ ነዋሪዎችን ለስብሰባ ውጡ እያሉ መለፈፍ ከጀመሩ ሰባት ቀን ቢሞላም የሚፈለገውን ያህል ህዝብ ባለመውጣቱ ከቅዳሜ እለት ጀምሮ ማስገደድና በየቤቱም መግባት ጀምረዋል ሲሉ ይዘረዝራሉ ሁኔታውን እንዲያስረዱን በስልክ ያገኘናቸው የኮንሶ ኗሪ ከትናንት ጀምሮ ያለውን ደግሞ እንዲህ ይገልጻሉ ትላንትና አካባቢ ነበረች ወደ ስብሰባ እና ስራ ጀምሮ እያሉ በአካባቢው ሚኒ ሚዲያ እየተነገሩ ነበረ ስራ የሚገባ ሰውም የለም ስብሰባ ውጡ ሲባል የሚወጣ ሰው የለም እና ያለው አሁን ፖሊስ ምናምን ነው ባስፋልት ላይ የሚሄዱት የሚወርግት ነው ህዝቡ እንዲሁ ቤቱ ነው የሚውለው። አብዛኛው ሴቶችና ህጻናትና አሮጊቶች አዛውንቶቹ ነው ቤት የሚውሉት፣ ሌሎቹ ጫካ ነው ያለት። እንደ ነዋሪው ገለጻ በየቤቱ አሁን የሚገኙት ህጻናት ሴቶችና አዛውንት ናቸው። ወጣቶችም ሆኑ አዋቂ ወንዶች ጫካ ገብተዋል። እሳቸው ያሉትን እዚያው ደውለን ያነጋገር ናቸው። ጫካ ውስጥ ነኝ ያሉ አንድ ኗሪ ያረጋግጣሉ። መጀመሪያ አካባቢ ቀበሌ አካባቢ ህዝብን ሳጨናንቁ ነበር። ባለፈው ይሁድ ለታ በስድስት መኪና ገብቶ ስድስት መኪና ሁሎ ወታደር ነው ጫ ነው አጋጣሚው በሁለት ዳይሬክሽን ገብተው ሶስት ተራራ ላይ መድረስ ጠምደው ህዝብን ገባው ወደ ስምንት ሰው አስረዋል። የታሰሩት ለምንድን ነው የታሰሩት የኮንሶ ህዝባዊ ጥያቄ እንትደክፋላችሁ ወይም አስተባባሪ ናቸው በሚል ሰንስ ነው። አንዳንዶቹ ደግሞ እዚህ አካባቢ ሆቴል ስላላችሁ እዚ ውስጥ መጠጥ ቤት ውስጥ ህዝብ እየተደራጀ ነው ጥያቄውን የሚያስተባብሩ የምን እንትን ነው የሚያቀርቡት። ዞሮ ዞሮ ግን ጭንቀቱ፣ ውጥረቱ እንዳለ ነው። እኛሁን ጫካ ውስጥ ነው አለ ነው ተደብቀን ነው ጫካ ውስጥ ወረድ የምንናገረው እንጂ በወታደር ነው የምንፈለገው ዋናው ግፊትም ይላሉ ያነሳችሁትን ጥያቄ ተዉት የሚል ነው። ያ ካልሆነ በሚልም ተከትሏል ያሉት ዛቻም አለ። ቤታችን እናቃጥላለን፣ እናንተንም እናጠፋለን። ስለዚህ በአስቸኳይ ጥያቄው ጥያቄውን መተው አለባቸው፣ ለእኛ በጉልበት መገዛት አለባቸው የሚል እንድ ነው የማቀርቡት። ማን ነው ይሄን የሚለው? እነዚህ አመራንን የሚሉ ሰዎች ናቸው። ከክልል እና ገዘውን የመጡ ናቸው። የኮንሶ ህዝብ ጥያቄ አስተባባሪ ኮሚቴ አባል የሆኑት አቶ ገመቹ ገንፋ ይህንኑ ነው ያጠናከሩት። እንደ ሌሎች ወገኖቻቸው ጫካ ውስጥ ለመኖር መገደዳቸውን የሚናገሩት አቶ ገመቹ ሁኔታውን እንዲህ ያስረዳሉ። በትክክል ምንም የተረጋጋ ነገር የለም። እንዲም ነገሮች እየተባባሱ ነው እየመጡ ያሉት። ምንድን ነው አሁን የሰው ሞት ብቻ ነው ለጊዜ ቆሞ እንጂ ከሞት የሚበልጥ ከሰፈር ሰዎችን ሁሉ አባሮ የማውጣት ነገር ነው። አሁን ወንድ የተባለ በሙሉ ጫካ ነው ያለው። ወንድ ሲባል ወጣትም ጎልማሳም ሽማግሌም ጭምር ነው። አሁን ቤት አካባቢ ያሉት ህጻናት ልጆች ብቻ ናቸው። ሴቶችም ራሳቸው በየጓሮ እየዋሉ ነው። ማታ ማታ ወደ ቤት መጥቶ ልጆችን የሚጠይቁት የባለስልጣናትና የህዝቡ ፍጥጫ ስብሰባ ውጡ፣ አንወጣም የሚለው መሆኑን የዘረዘሩት አቶ ገመቹ ህዝቡ ስብሰባ የማይወጣበት ምክንያት ነው ያሉትን ገልጸውልናል። ስብሰባ ህዝቡ ደግሞ እንዳይወጣ የጠየቀውን ጥያቄ ለመቀልበስ እንደገና ደግሞ ማሰር የሚፈልጉትን ሰዎች ከዛ ውስጥ ሰለክ አድርጎ ለማሰር ነው ፍላጎታቸው። ከዚህ የተነሳ ሙሉ በሙሉ ሰው ውጭ ነው ያለው። የሰው ቤት ንብረቱን ጥሎ ወደ ጫካ መሄድም ያስከተለው ሌላ ችግር መኖሩንም ይናገራሉ። እንዲያውም ከተማ አካባቢ ምንድን ነው እያደረጉ ያሉት? አሁን ከሌላ አካባቢ የመጡትን ሰዎች አምቶ ከተማ ውስጥ አፍስሰዋል። ሌላ ብሔረሰብ የሆኑትን ሰዎች አምቶ ነው ያፈስሱት። እንግዲህ ንብረት እየተዘረፈ ነው ያለው። ብዙ ቤት ውስጥ እየገቡ ቴሌቪዥን ምናምን ከሆነ የሚታይ ነገር ነው ይሰብራሉ። ገንዘብ ካለ ደግሞ ወስዶ ይከፋፈላሉት። ሰው የስብሰባ ስለማይወጣላቸው ህጻናትንም ማስገደብ አሮጊቶችን፣ በሽተኞችን፣ ወጥቶ መሸሽ የማይችሉትን ሰዎች እያስገደዱ ነው ያሉት እና ከፍተኛ የሆነ ጫና ነው። እየባስ ነው። አሁን ሰው ተረራርቶ እርሻ መስራት አይችልም። እርሻ መሬት ላይ ሰዎችን ያባራሉ። ሌሊት በጨለማ ስምንት ሰዓት ሰባት ሰዓት ላይ ገብቶ ሰዎችን በር እየሰበሩ ሰዎችን ያድናሉ። ትናንትና ማታ ብቻ ሰባት ሰዓት ላይ ገብቶ አምስት ሰዎችን አስረዋል። አቶ ገመቹና የኮንሶን ሁኔታ እንድንከታተል ጥቆማ ከላኩልን አድማጭ እንደተረዳ ነው። አሁን በከተማዋ ስራ የሚሰራው የኮንሶ ሐኪም ቤት ብቻ ነው። እዚያም ቢሆን ኃላፊዎቹ ሰሞኑን ታስረው ነው የተለቀቁት። ይህንንና ሌሎች ያነጋገርናቸው ወገኖች የገለጹልንን ዝርዝር ችግሮች በመያዝ የአካባቢውን ባለስልጣናት ለማነጋገር በተደጋጋሚ ያደረግናቸው የስልክ ጥሪዎች ባለመመለሳቸው ሀሳባቸውን ማካተት አልቻልንም።